በአሁን ሰዓት ላይ በርካታ ሰዎች በሶሻል ሚዲያ በሰውና በተለያዩ ነገሮች እየተዋወቁ የርቀት ፍቅር ውስጥ ይገባሉ። ነገር ግን በርካታ ሰዎች የርቀት ፍቅርን እንዴት ማስኬድ እንዳለባቸው ባለማወቃቸው የተነሳ የተለያዩ ጉዳቶች ውስጥ ሲገቡ ይስተዋላል። የርቀት ፍቅር ያዋጣል ወይ? የርቀት ፍቅር ውስጥ ከገባን ምን ማድረግ አለብን? በአጠቃላይ ስለ ርቀት ፍቅር ማወቅ ያለባችሁን መሰረታዊ ሀሳቦች በዶክተር ዮናስ ቁጥር ሁለት የዩትዩብ ቻናል ላይ አስፈሬላችኋለሁ። የዩትዩብ ቻናልን ሊንክ ፕሮፋይሊውስ ገብታችሁ በምታዩት የዩቲዩብ ምልክት በቀጥታ በመግባት ስለ ርቀት ፍቅር ማወቅ ያለባችሁን መሰረታዊ ሀሳቦች በዝርዝር ልታደምጧቸው ትችላላችሁ።